ወደ ዝርዝር ዜናዎቹ ከማለፋችን በፊት ርዕሰ ዜናዎቹን እናስቀድማለን። የሱዳን መፈንቅለ መንግሥት ፈጻሚዎች ጠቅላይ ሚኒስትሩን ለስር ዳርገው የሽግግር መንግሥቱን አፈረሱ። የቪክቶሪያ መንግሥት የተከታቢዎች ቁጥር ዘጠና ፐርሰንት ሲደርስ ቀሪ የኮሮና ቫይረስ ገደቦችን እንደሚያነሳ ገለጠ። የሚሉት ግንባር ቀደም ረዕሰ ዜናዎቻችን ናቸው። በወታደራዊ መፈንቅለ መንግሥት ሥልጣን የተቆጣጠሩት ጄኔራል አብዱልፋታህ አልቡርሃን ሱዳን ላይ የአስቸኳይ ጊዜ አዋጅ አወጁ። የሲቪል ስልጣን ተጋሪዎችን ያካተተውን የሽግግር መንግሥትም አፍርሰዋል። ለመፈንቅለ መንግስቱ አስባብ የሆነውም አንድ የሱዳን አንጃ ስልጣን ለሲቪል መሪዎች እንዲተላለፍ ጥያቄ ማንሳትን ተከትሎ ነው። ጠቅላይ ሚኒስትር አብደላ ሐምዶክ እና የሽግግር መንግስት ሚኒስትራት በወታደሮች ቁጥጥር ስር መዋላቸውን የመረጃ ሚኒስቴር መስሪያ ቤት አስታውቋል። ጠቅላይ ሚኒስትሩ ባልታወቀ ስፍራ ለስር የተዳረጉት የወታደራዊ መፈንቅለ መንግስቱ ተባባሪ እንዲሆኑ ተጠየቀው እምቢተኛ በመሆናቸው እንደሆነም የሚኒስቴር መስሪያ ቤቱ በፌስቡክ ገጹ ዛሬ ሰኞ ይፋ አድርጓል። ከ2019 የፕሬዚደንት ኦማር አልበሽር ከስልጣን ተገፍቶ መውረድ በኋላ ወታደራዊ ቡድን ስልጣን ከሲቪል መሪዎች ጋር ቢጋራም ጠቅልሎ ለመውሰድ ያለመታከት ሲጠር ነበር። በአሁኑ ወቅት የኢንተርኔት አገልግሎት ከመዲናይቱ ካርቱም ጋርም የሚያገናኙ መንገዶችና ድልድዮች ተዘግተዋል። ዩናይትድ ስቴትስ ወታደራዊ መፈንቅለ መንግስቱን አስመልክታ በጥልቅ ያሳሰባት መሆኑን ስትገልጽ የተባበሩት መንግስታት በበኩሉ ድርጊቱ ተቀባይነት የሌለው መሆኑን ገልጦ አላግባብ ዘብጥያ የተጣሉትና በቤት እስረኝነት ያሉት በሙሉ በአስቸኳይ እንዲፈቱ ሲል ጠይቋል። የአውሮፓ ኅብረትና የአረብ ሊግም በፊናቸው ወታደራዊ መፈንቅሉ ሥጋት ያሳደረባቸው መሆኑን ገልጠዋል። ኒው ሳውዝ ዌልስ ውስጥ ከመዋለ ሕጻናት እስከ አስራ ሁለተኛ ክፍል ያሉ ተማሪዎች ዛሬ ወደ መማሪያ ክፍሎቻቸው ተመልሰዋል። የኒው ሳውዝ ዌልስ ተቃዋሚ ቡድን መሪ ክሪስ ሚንስ ባለፉት 12 ሳምንታት ተማሪዎች ከቤት ሆነው በርቀት ትምህርታቸው ሳቢያ ወደ ኋላ መቅረታቸውን አስመልክተው የሌበር ፓርቲ ትምህርት ቤቶች ተጨማሪ አማካሪዎችና ረዳት አስተባባሪዎች እንዲኖራቸው በማስቻል ተማሪዎችን እንደሚያግዝ ጠቅሰው ወላጆች እንዲበረታቱ ተናግረዋል። ኒውሳውዝ ዌልስ ውስጥ በዛሬ ሁለት 294 ሰዎች በቫይረስ የተጠቁ ሲሆን አራት ሕይወታቸውን አጥተዋል። ዕድሜያቸው ከ16 ዓመት በላይ የሆኑ 93 ፐርሰንት ያህል የኒው ሳውዝ ዌልስ ነዋሪዎች የመጀመሪያ ዙር ክትባት የተከተቡ ሲሆን 84 ነጥብ 8 ፐርሰንት ሙሉ ክትባት ተከትበዋል። በሌላም በኩል ቪክቶሪያ በዛሬው ዕለት 1461 ሰዎች በቫይረስ መጠቃታቸውንና ሰባት ሰዎች ሕይወታቸውን ማጣታቸውን አስመዝግባለች። ክፍለ አገሪቱ ውስጥ በአሁኑ ወቅት ቁጥራቸው ከ25,000 ያልበለጡ ሰዎች በቫይረስ ተይዘዋል። የጤናና የአረጋውያን ክብካቤ ሚኒስትር ማርቲን ፎሊ በቫይረስ ተጠቅተው ሆስፒታል ስላሉትና ለልፈተ ሕይወት ስለተዳረጉት ነዋሪዎች ሲገልጡ፣ በአሁኑ ወቅት 802 በኮቪድ-19 ተጠቅተው በቪክቶሪያ የጤና ስርዓት ሆስፒታል ውስጥ ይገኛሉ። ከእነሱም ውስጥ 152 በጽኑ ህሙማን፣ 92ቱ የአየር መተንፈሻ መሣሪያዎች ተገጥሞላቸዋል። በአሳዛኝ ሁኔታም በትናንትና ሁለት ሰባት ሰዎች ቤታቸውን አጥተዋል ብለዋል። በጠቅላላው እስካሁን 230 የቪክቶሪያ ነዋሪዎች በኮሮና ቫይረስ ሳቢያ ለልፈተ ሕይወት ተዳርገዋል። ዕድሜያቸው 16 16ና ከዚያ በላይ ከሆኑት ውስጥ 74 ፐርሰንቱ ሙሉ ክትባት ተከትበዋል። የቪክቶሪያ መንግስት በሚቀጥለው ወር መጨረሻ ዕድሜያቸው አስራ ሁለት እና ከዚያ በላይ የሆኑ ነዋሪዎች የክትባት ደረጃ ዘጠና ፐርሰንት ሲደርስ ቀሪዎቹ ገደቦች እንደሚነሱ አስታውቋል። ይህ በእንዲህ እንዳለም የነባር ዜጎችን የክትባት መጠን ደረጃ ከፍ ለማድረግ በመጪዎቹ ሳምንታት ውስጥ የክትባት ፕሮግራም እንደሚካሄድ የቪክቶሪያ መንግሥት ገልጧል። በአሁኑ ወቅት ዕድሜያቸው 12ና ከዚያ በላይ ከሆኑት ውስጥ 80 ፐርሰንት ነባር ዜጎች የመጀመሪያ ዙር ክትባት የተከተቡ ሲሆን 58 ፐርሰንት ሙሉ ክትባት ተከትበዋል። የተከታቢዎችን ቁጥር ከፍ ለማድረግ ቁልፍ በሆኑ አካባቢዎች ተንቀሳቃሽ ክሊኒኮች እንደሚቋቋሙም የቪክቶሪያ ነባር ዜጎች የጤና አገልግሎት ዋና ሥራ አስፈጻሚ ማይክል ግርሃም ተናግረዋል። የአውስትሬሊያ የክትባት ዋና ኃላፊ ሌተናል ጀነራል ጆን ፍሬዌን የአውስትሬሊያ ቴክኒካዊ አማካሪ ቡድን ይሁንታ እንደተገኘ የማጠናከሪያ ሦስተኛ ዙር ክትባት እንደሚሰጥ አስታወቁ። የይሁንታ ምክረ ሐሳቡም የሁለተኛ ዙር ክትባታቸውን ከተከተቡ ከስድስት እስከ አሥራ ሁለት ወራት የቆዩትን የሚመለከት እንደሚሆን ግምት መኖሩን ጠቁመዋል። በአሁኑ ወቅት በአገር አቀፍ ደረጃ ዕድሜያቸው 16 እና ከዚያ በላይ ከሆኑ የአውስትሬሊያ ነዋሪዎች ውስጥ 73 ፐርሰንት ሙሉ ክትባት የተከተቡ ሲሆን 87 ፐርሰንት የመጀመሪያ ዙር ክትባት ተከትበዋል። የሞሪሰን መንግሥት የካርበን ብክለት ቅነሳ ስትራቴጂው የካቢኔ ሚስጥራዊ መረጃ ነው በሚል ይፋ ለማድረግ እምቢኝ ብሏል። የሊብራል ፓርቲ የቅንጅት አካል የሆነው ናሽናልስ ፓርቲ በ2050 አየር ብክለት ዜሮ ኢላማ ድርድር ወቅት በርካታ ጥቅሞችን የማስገኛ ጥያቄዎችን አቅርቧል። የናሽናልስ ፓርቲ የሕግ መወሰኛ ምክር ቤት አባል ብሪጅት ማኬንዚ ዛሬ ኦክቶበር 25 ለሕግ መወሰኛ ምክር ቤት ሲሚ ላይ ሲናገሩ በጠቅላይ ሚኒስትሩና ምክትል ጠቅላይ ሚኒስትሩ መካከል ወደ ተካሄዱት የግል ውይይቶች አልገባም። የናሽናልስ ፓርቲ አቋሙን አስመልክቶ ግልጽ ሆኜ ተናግሬያለሁ። አሁን ካለን የ2030 ኢላማ ተጨማሪ ድጋፎችን አንሰጥም። እዚህ ሀገር ውስጥ በ20 ፐርሰንት የአየር ብክለታችንን ቀንሰናል። የሁሉንም ሴናተሮች ድጋፍ ጭብጭባ ባልሰማም፣ ያለ ሌበር ፓርቲ ካርበን ታክስ ይህን ከውነናል ብለዋል። የቀድሞው የኒው ሳውዝ ዌልስ ምክትል እንደራሴ ጆን ባሪላሮ ለሪጅናል ስፖርት ተቋም የዋለው በርካታ ሚሊየን ዶላርስ በበርካታ መንገዶች ያልተለመደ መሆኑን የጸረ ሙስና ኤጀንሲ ዘንድ በምስክርነት ቀርበው ተናግረዋል። ፕሮጀክቱ በወቅቱ የኒው ሳውዝ ዌልስ በጅሮንድ የነበሩት ግላዲስ በርጅክሊያንና የሚስጥር ፍቅረኛቸው በነበሩት የምክር ቤት አባል ዳሪል ማጓየር የተደገፈ ነበር። የኒው ሳውዝ ዌልስ ገለልተኛ የጸረ ሙስና ኮሚሽን ወይዘሪት በርጅክሊያን የሚስጥር ፍቅረኛቸው የቀድመው የዋጋ ዋጋ ምክር ቤት አባልን ፕሮጀክት በመደገፍ የህዝብ አመኔታን አጉድለው እንደሆን በመርመርመር ላይ ይገኛል። የጸረ ሙስና ስሚው በአቶ ማጓያር አጋፋሪነት የተገነባውን የዋጋ ዋጋ የሸክላ ኢላማ ክለብ ማዕከሉ ያደረገ ነው። ኦሪጂን ኢነርጂ ከ20 ሺ በላይ የአነስተኛ ንግድ ደንበኞቹ ኩባንያው ጋር ያላቸውን ግንኙነት ሲያቋረጡ ያልተፈቀደ የመልቀቂያ ክፍያ በማስከፈሉ የአምስት ሚሊየን ዶላርስ መቀጮ ተጥሎበታል። ደንበኞቹ ከነበሩት ውስጥ ቤተ እምነቶች የግብረ ሰናይና አትራፊ ያልሆኑ ድርጅቶች ይገኙበታል። የጤና ባለሥልጣናት የኮቪድ-19 ወረርሽኝ እየተስፋፋበት ላለችው ፓፓ ኒውጊኒ ዓለም አቀፍ እርዳታ እንዲደረግ ጥሪ እያሰሙ ነው። ፒኤንጂ ውስጥ 26731 ሰዎች በኮሮና ቫይረስ የተጠቁ ሲሆን 329 ሰዎች ሕይወታቸውን አጥተዋል። ከአገሪቱ 9 ሚሊዮን ሕዝብ ውስጥ ክትባት የተከተቡት ከ1 ፐርሰንት ያነሰ ነው። የዓለም አቀፍ ቀይ መስቀልና ቀይ ጨረቃ ህብረተሰባት ለክትባት ፕሮግራሙ መዘግየት የተዛቡ መረጃዎች ስርጭት፣ ሕዝባዊ አመኔታና ድርጅታዊ ተግዳሮቶች መሆናቸውን ገልጠዋል። በዚሁ ወደ ውጭ ምንዛሪ ተመን ስነመራ አንድ የአውስትራሊያ ዶላር 63 ዩሮ ሳንቲም ይመነዘራል። አንድ የአውስትራሊያ ዶላር 74 የአሜሪካ ሳንቲም ይሸርፋል። አንድ የአውስትራሊያ ዶላር 34 ኢትዮጵያ ብር ከ95 ሳንቲም ይዘረዘራል። ቀጥለን የነገውን የአውስትራሊያ ዋና ዋና ከተሞችና የአዲስ አበባ አየር ጠባይ ትንበያና ሰመልን ፐርስ ያካፋል ዝቅተኛ 9 ከፍተኛ አስራ ሰባት አድላይድ ፀሐያማ ሆነው ይውላል። ዝቅተኛ 13 ከፍተኛ 31 ሜልበርን ፀሐያማ ሆነው ይውላል። ዝቅተኛ 7 ከፍተኛ 20 ሆባርት በከፊል ደመናማ ይሆናል። ዝቅተኛ 7 ከፍተኛ 17 ካምብራ በአብዛኛው ፀሐያማ ሆነው ይውላል። ዝቅተኛ 6 ከፍተኛ 24 ሲድኒ በከፊል ደመናማ ይሆናል። ዝቅተኛ 12 ከፍተኛ 22 ብሪስበን ብራ ይሆናል። ዝቅተኛ 18 ከፍተኛ 28 ዳርዊን በከፊል ደመናማ ይሆናል። ዝቅተኛ 26 ከፍተኛ 34 አዲስ አበባ ፀሐያማ ሆኖ ይውላል። ዝቅተኛ 12 ከፍተኛ 23 ዜናዎቹን ከማጠቃላችን በፊት ርዕሰ ዜናዎቹን ደግመን እናሰማልን። የሱዳን መፈንቅለ መንግሥት ፈጻሚዎች ጠቅላይ ሚኒስትሩን ለስር ዳርገው የሽግግር መንግሥቱን አፈረሱ። የቪክቶሪያ መንግሥት የተከታቢዎች ቁጥር 90 ፐርሰንት ሲደርስ ቀሪ የኮሮና ቫይረስ ገደቦችን እንደሚያነሳ ገለጠ። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ነበሩ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ራዲዮን ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኢዩ አምሃሪክን ይጎብኙ።